የኢትዮጵያ ፓርላማ ለሚቀጥሉት አምስት ዓመታት የሚያገለግለውን የእድገትና የመሠረታዊ ለውጥ እቅድ አጽድቋል። ጠቅላይ ሚኒስትር መለስ ዜናዊ ተቃዋሚዎች ለእቅዱ ስኬት አብረው እንዲሰለፉ ጥሪ አቅርበዋል። ብቸኛው የመድረክ ተወካይ ግን እቅዱ ለፕሮፓጋንዳ ፍጆታ የተዘጋጀ ነው ሲሉ አጣጥለውታል። መለስካቸው አመሃ ተከታዩን ከአዲስ አበባ ልኳል። ጠቅላይ ሚኒስትር መለስ ዜናዊ ለተወካዮች ምክር ቤት የመግቢያ ንግግር ሲያደርጉ እንዳስታወቁት የአምስት ዓመቱ ዕቅድ ከሀገሪቱ ተጨባጭ ሁኔታ አኳያ እጅግ ሩቅ የሆኑ ግቦችን፣ በርሳቸው አባባል በጣም የተለጠጡ ግቦችን ያስቀመጠ ነው። ጠቅላይ ሚኒስትሩ አክለው፣ በዚህም ምክንያት ይህ ዕቅድ ከዚህ በፊት በሀገሪቱ ከታቀዱት ዕቅዶች የተለየ ነው ብለዋል። ይህ ብቻ አይደለም። እቅዱን ልዩ የሚያደርገው ሌላው ባህሪው መላው የኢትዮጵያ ሕዝብ እቅዱን በማዳበር ረገድ መሳተፉ ነው ሲሉም ተናግረዋል። የዚህን ሂደት ፖለቲካዊ ትርጉም ምን እንደሆነም ጠቅላይ ሚኒስትር መለስ ሳያስገነዘቡ አላለፉም። ሕዝቡ አገሪቱ በምትመራበት መሰረታዊ እቅድ ላይ ከላይ በተጠቀሰው አኳን በሰፊው በመሳተፉ በህዝብ የተደራጀ ተሳትፎ ላይ የተመሰረተ የዴሞክራሲ ስርዓት ግንባታ ትግላችን ወደ አዲስ ምዕራፍ አሸጋግሮታል። ዕቅዱ ወደዚህ ደረጃ የደረሰው በሕዝብ ተሳትፎና የተለያዩ አጋሮችም የሀሳብ አስተዋጽኦ አድርገውበት እንደሆነ የገለጹት አቶ መለስ የዕቅዱን ተግባራዊነት ለማረጋገጥ ከወዲሁ እርምጃዎች እየተወሰዱ መሆናቸውንም ገልጸዋል። አስተማማኝ የፋይናንስ ክምችት መኖር አንዱ ፈተና መሆኑ በብዙ ተሳታፊዎች በመገለጹ ለዚህ አስተዋጽኦ ያደርጋሉ ከተባሉ እርምጃዎች የብር ምንዛሬ ተመንን ማስተካከል እንደነበረ ገልጸው ይህም በወጪ ንግዱ ላይ አዎንታዊ ለውጥ አስገኝተዋል ብለዋል። ከዚህ ጋር በተያያዘ ባለፉት አራት ወራት የወጪ ንግድ ገቢያችን ካለፈው ዓመት ተመሳሳይ ወራት ጋር ሲነጻጸር በስልሳ ስድስት በመቶ መጨመሩ የተወሰደው እርምጃ ውጤታማ እንደነበረና ወጪ ንግዳችንን በዓመት ውስጥ በ25 በመቶ ለማሳደግ የያዝነው ግብ ሊሳካ እንደሚችል የሚያ እቅዱ ካካተታቸው የሕዝብ አስተያየቶች አንዱ የአገልግሎት ጥራትን የተመለከተ እንደነበረ የጠቀሱት ጠቅላይ ሚኒስትር መለስ በዚህም ረገድ ከወዲሁ የተወሰደ አንድ እርምጃ እንደ ምሳሌ አቅርበዋል። የኢትዮጵያ ቴሌኮሙኒኬሽን ኮርፖሬሽን ፈርሶ በአዲስ ድርጅት እንዲተካ እና የተቋሙ አመራር ለተወሰኑ ዓመታት በዘርፉ ታዋቂነት ባተረፈ ፍራንስ ቴሌኮም የተባለ የውጭ ድርጅት እንዲያዝ የተላለፈው ውሳኔ መንግስት የህዝቡን አስተያየት በማካተት ለጥራት ጉዳይ የላቀ ትኩረት ለመስጠት ያለውን ዝግጁነት የሚያመላክት ነው ብዬ አምናለሁ። በእርሳቸው አባባል እቅዱ በወረቀት ላይ የሚቀር ባዶ ተስፋ ነው የሚሉትን የአንዳንድ ተቃዋሚዎችን ትንበያም መንግስታቸው ከግምት ውስጥ ለማስገባት ጥረት ማድረጉን ገልጸዋል። ይሁንና ህዝቡ በትንባያው ተስፋ እንዳይቆርጥና ለእቅዱ ተግባራዊነት እንዲረባረብ የሚያስችልም ዝግጅት መደረጉን ፍንጭ ሰጥተዋል። ጨምረውም ለእነዚህ ተቃዋሚዎች ጥራቸውን አቅርበዋል። የትንባያውና አስተያየቱ ባለቤት የሆኑት ወገኖችም እቅዱ ከሽፎ መርዶ ነጋሪ ከመሆን ለስኬቱ ከሌላው ኢትዮጵያዊ ጎን ተሰልፈው የድሉ ባለቤት መሆን እንደሚሻላቸው እያሳሰቡ ገንቢ አስተዋጽኦ እንዲያደርጉ በዚያ አጋጣሚ ጥሪ አቀርባለሁ። ከጠቅላይ ሚኒስትሩ የመግቢያ ንግግር በኋላ የፓርላማ አባላቱ የተለያዩ ጥያቄዎችንና ሀሳቦችን አቅርበዋል። በተለይ ግን ከቀረበው የመግቢያ ንግግርም ሆነ ከእቅዱ አኳያ ተቃራኒ ሀሳብና ተግዳሮታዊ ጥያቄዎች ያቀረቡት በምክር ቤቱ ብቸኛውን የተቃዋሚ ወንበር የያዙት የመድረኩ አቶ ግርማ ሰይፉ ናቸው። በእርሳቸው አስተያየት በኢትዮጵያ የልማት ዕቅዶች አዲስ አይደሉም። ከኢህአዴግ በፊት የነበሩት መንግሥታትም ሞክረውታል። ኢህአዴግም ከዚህ በፊት በተለያዩ ስያሜዎች እቅዶች አውጥቶ ተግብሯል። በእርሳቸው አባባል አንዳቸውም ግን የኢትዮጵያን ሕዝብ ከድህነት አላወጡትም። አዲሱንና ዛሬ ለምክር ቤቱ ሊጸድቅ የቀረበውንም እቅድ ባዶ ፕሮፓጋንዳ ነው ብለውታል። የቀጣዩ አምስት ዓመት ዕቅድም ለፖለቲካ ፕሮፓጋንዳ ፍጆታ የሚሆን ትራንስፎርሜሽን የሚል ቃል ከመጨመሩ በስተቀር በወሳኝነት የተለየ ነገር የለው። አቶ ግርማ የፓርቲያቸው ልዩነት እቅድ ከማውጣቱ ላይ እንዳልሆነ ግን አስምረውበታል። ልዩነታችን የሚሆነው እንደ አማራጭ የፖለቲካ ፓርቲ በምንመርጣቸው የአፈጻጸም ስትራቴጂዎች ሲሆን ከእነዚህ ስትራቴጂዎች የትኛው በዜጎች ተሳትፎ በአጭር ጊዜ ለግብ ይበቃል የሚለው ይሆናል። ይህ ለቀጣይ አምስት ዓመት የተዘጋጀ እና ለዚህ ምክር ቤት የቀረበ እቅድ በዝርዝር ተመልክተናል። ታሳቢ ያደረገውን ያለፈ አምስት ዓመት እቅድ አፈጻጸም ዜጎች ገንዘብ ከማዋጣት ባለፈ ያላቸው የባለቤትነትና የጠያቂነት ድርሻ እንዲሁም ዜጎች በሀገራቸው በፖለቲካው በኢኮኖሚውና ማህበራዊ ልማት ያለ ፍርሃት ለመሳተፍ ካለው ያልተመቻቸው ሁኔታ አንጻር ስንገመግመው እንደ ሌሎቹ ባለድርሻ አካላት ጥሩ ነው፣ ግን ተስፈኛ ጉድ በት አምቢሽስ ነው ብለን ከማለፍ ይልቅ ግልጽ ድክመቶቹን ማሳየት ኃላፊነታችን ነው ብለን እናምናለን። አቶ ግርማ ሰይፉ የእቅዱ ድክመቶች ናቸው ያሏቸውን ነጥቦች በሦስት ዋና ዋና ዘርፎች ከተነተኑ በኋላ እቅዱ በፋይናንስ በማስፈጸም አቅም ጉድለትና በሌሎች ምክንያቶች ሊሳካ እንደማይችል አስረድተው የመጨረሻ ጥያቄያቸውን አቀረቡ። በእቅድ ዘመን አጋማሽ ላይ በሚደረግ የግምገማ ውጤት መንግስቱ በወሳኝ መልኩ ውጤታማ ካልሆነ በቀጣይም ለማሳካት እንደማይችል ከተረጋገጠ ኃላፊነቱን በመውሰድ ወሳኝ የሆነ የፖለቲካ ውሳኔ ምናልባትም በሌሎች ሀገሮች እንደምናየው ከስልጣን የመልቀቅ ጭምር ሊያደርጉ ይችላሉ ወይ? ወይስ በአምስቱ ዓመት መጨረሻ ላይ ነው ይህንን ሂሳብ ከህዝብ ጋር የሚያወራርዱት? ጠቅላይ ሚኒስትር መለስ ለተነሱት ጥያቄዎች መልስ ሰጥተዋል። በመጨረሻም የቀረበው ረቂቅ ዕቅድ ድምፅ እንዲሰጥበት ተጠይቆ በ415 የድጋፍ ድምፅና በአንድ ድምፅ ተአቅቦ የአምስት ዓመቱ የዕድገትና የመሠረታዊ ለውጥ ዕቅድ ጸድቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ